እርቅ ለአንድ ሕብረተሰብ አዲስ ምዕራፍና አዳዲስ እድሎችን እንደሚከፍት የሰላም ሚኒስቴር ሚኒስትር ዴታ ፍሬ አለም ሽባባው ተናገሩ። መላው የህብረተሰብ አካላት ለእርቅ እንዲሰሩ አሳሰቡ። መለስካቸው አምሀ ዝርዝር አለው። የሰላም ሚኒስቴር ከወራት በፊት በተለያዩ የሀገሪቱ ክፍሎች ማህበረሰብ ተኮር ውይይቶችን ሲያካሂድ ቆይቶ የአድዋን ድል 125ኛ ዓመት ምክንያት ባደረገ መልኩ ዛሬ ባዘጋጀው የውይይት መድረክ ላይ የሰላም ሚኒስቴር ሚኒስትር ደኤታ ፍራልም ሽባባው ተገኝተው ለኢትዮጵያ እርቅ እንደሚያስፈልጋት አስገነዘቡ። የሀገሪቱ የተለያዩ ማህበረሰቦች ልዩ ልዩ የእርቅና የሽምግልና ባህሎችና የበለጸጉት ሴቶች እንዳሏቸው አስታውሰው ለዛሬ የሀገሪቱ ችግሮችም ጠቃሚ ሊሆኑ እንደሚችሉ ጠቁመዋል። ሚኒስትሯ ጨምረው እንዳስረዱትም የእርቅ ሂደትና ክንዋኔ በብዙ ሀገሮች የኖሩ ችግሮችን ለመፍታት እንደቻልም የደቡብ አፍሪካን ተመክሮ ጠቅሰዋል። ባጭሩ እርቅ የቀድሞውን ዘግቶ አዲስ ምዕራፍ መጀመር ነው ብለዋል። እርቅ አዲስ ቀን፣ አዲስ ዕድል፣ አዲስ ዘመን ለትውልድ ይሰጣል። ብዙ ልጆቻችን ካለፈው ከተደረገው ነገር ጋር ተቆራኝተው ዛሬ ሊሰሩት የሚገባቸውን ነገር እንዳያደርጉ እነሱንም ፕሮቴክት ያደርጋል። እርቅ ሲካሄድ ህብረተሰብ ፋታር ያገኛል። አሳቢዎች ይነሳሉ። ሰራተኞች ነፃነት ያገኛሉ። ምሁራን በነፃነት ወደፊት መሮጥ ይችላሉ። በጉልበትም በእውቀትም የሚሰሩ ሰዎች ያለምንም ሰቀቀን ወደፊት መሄድ ይችላሉ። ባውንደሪውን ጥሰው ሄደው ብዙ ርቀት ሄደው ሀገራቸውን ማገልገል ይችላሉ። ስጋቶች ይወገዳሉ። ሚኒስትሯ እንዳብራሩት በሀገሪቱ በአሁኑ ወቅት የመናቆሪያና የጥል መንስኤ የሚሆኑት ርዕሶች በእርቅ አማካይነት በሚፈጠረው አዲስ ምዕራፍ ሌላ ዕድል የሚሰጡ የእውቀት መነሻዎች ሊሆኑ እንደሚችሉም ጠቁመዋል። ጥያቄዎች እንደ ጥያቄ ተይዘው የምርምር ርዕሶች ብቻ ይሆናሉ እንጂ የዛሬ ብዙ ዓመት በፊት የተሰሩ ችግሮች ዛሬ በሚሰሩ ጉልበቶች ላይ አያሸማቅቁም፣ ስጋት አይፈጥሩም። ነገር ግን ከስህተቶች ይማራሉ። ሰዎች በፍጹም ነፃነት ሆነው ራሳቸው ፍርድ መስጠት ይችላሉ። እርቅ ይህንን ያደርጋል። ፍጹም ነፃነት ያለበት አስተሳሰብ፣ ፍጹም ነፃነት ያለበት የስራ ሜዳ፣ ፍጹም ነፃነት ያለበት ምሁራን የሚሳተፉበት የምሁራን መድረክ የእውቀት ቦታ ይፈጥርልናል። ምንም አድሎ የሌለበት ተንኮል የሌለበት በዛ ቦታ ላይ ሆኖ በበዳይ በተበዳኝ ቦታ ላይ ሆኖ በፍጹም ነፃነት ሆኖ ለማየት ከዚህ የሚገኘው ትምህርት ለትውልድ እንዴት ይጠቅማል ለማለት እድል ይሰጣል። ዶክተር ሳሙኤል ተፈራ በሰላም ሚኒስቴር የሚኒስትሯ ፖሊሲ አማካሪና በአዲስ አበባ ዩኒቨርሲቲ ማህበራዊ ኮሌጅ የአፍሪካና የእስያ ጥናትና ምርምር ረዳት ፕሮፌሰር ናቸው። እርሳቸው ለቪኦኤ እንደተናገሩት እንደ ማንኛውም ሀገር በኢትዮጵያም ልዩነቶች አሉ። ሰዎች እነዚህን ልዩነቶች ለመፍታት ዋና ምርጫቸው ኃይል ሆኗል። ከጥቂት ዓመታት በፊት ኃይልን በብቸኝነት ሲጠቀሙ የቆዩ መንግስታት እንደነበሩ አስታውሰውም ዜጎች ሁሉ የዚያ ገፈት ቀማሾች እንደነበሩ በመግለጽ አዲስ መንገድ መፈለግ አለብን ይላሉ። ከዛ ወጥተን ሰላምን ማስፈን ካስፈለገ መቀራረብ ካስፈለገ የእርቅ ልቦና ሊያስፈልገን ይችላል። አእምሯችን፣ ልባችን ይቅር ለመባባል ያለፈው አልፏል። ከዚህ በኋላ ግን አንድ ሀገር ውስጥ ነው የምንኖረው። ልጆቻችን የሚኖርበት ሀገር ነው። በቀል ቂምን ሳናወርስ በጋራ የምንገንባትን ሀገር፣ በጋራ የምንኖርባትን ሀገር እናቁማት። ሀገር ሲኖር ነው መኖር የሚችለው፣ ይቅርታም ስነስርዓት የሚፈጸመው ሀገር ሲኖር ነው። ስለዚህ ለሀገር ስንል እርቅ መፈጸም አስፈላጊነቱን ለማሳየትም ነው ዶክተር ሳሙኤል እንደሚሉት የአድዋ ድልና ክብርም በእርቅ ላይ የተመሰረተ ነው። የተለያዩ መሳፍንቶች በራስ ገዞች የራሳቸውን መንግስት ፈጥረው ከሴንትራል መንግስቱ ጋርም ከንጉሱም ጋር እርስ በርስም በግዛት ወሰን በግብር በብዙ ነገር ይጣሉ ነበር፣ ይጋጩ ነበር። እና ሰላም አልነበርም። ግን ሀገር ላይ የመጣ ጠላት ሲገጥም ሀገር መቅደም ስላለበት ለጸቡም፣ ለፍቅሩም፣ ለደስታውም ሀገር መቆም ስላለበት መኖር ስላለበት ያንን ወደ ጎን ትተው በቅን ልቦና በእርቅ መንፈስ ነው የዘመቱት። ያንን በማድረጋቸው ነው ይህንን ሀገር ያቆዩልንና ያቆሙልን። ስለዚህ እርቅ እዛም ውስጥ አለ፣ አድዋ ውስጥም አለ እርቅ። አንድነታችን ውስጥ ጥንካሬያችን ውስጥ ድላችን ውስጥ አሁን ኮርተን አልተገዛንም ብለን አንገታችንን ቀና አድርገን ስንሄድ እዛ ውስጥ እርቅ እንዳለ ማሰብ ይገባናል። ከጦርነቱ ባሻገር ማለት ነው። በመድረኩ ላይ እርቅን በተመለከተ ሶስት የጥናት ጽሁፎች የቀረቡ ሲሆን አንዳንድ ታዳሚዎችም ጥያቄዎችን በመጠየቅና የግል ሀሳባቸውን በመሰንዘር ተሳትፈዋል። मल्लस ला अमेरिका डिम्स रेडियो का दीस आवा